ሞያሌ ከትላንትና በስቲያ አንድ የሀያ ዓመት ወጣት በመከላከያ ፖሊስ መገደሉንና ሶስት ወጣቶች መቁሰላቸውን የወረዳው አስተዳዳሪ ገልጠዋል። ከቆሰሉ መካከል የስድስት ዓመት ልጅ እንደሚገኝበትም ተናግረዋል። ጽዮን ግርማ ዝርዝር ይዛለች። በኦሮሚያ ክልል በቦረና ዞን በሞያሌ ከተማ የዞኑን የእግር ኳስ ውድድር ጨዋታ ያሸነፉ ወጣቶች ሰኞ ቀን በከተማ ውስጥ ዋንጫቸውን ይዘው በመጨፈር ላይ ያሉ ግጭት መቀስቀሱን ያነጋገርናቸው ነዋሪዎች ይናገራሉ። በከተማዋ የኦሮሞና የሶማሌ ተወላጆች በብዛት የሚኖሩባት ሲሆን በሁለቱ ድንበር አካባቢዎች ግጭት ከተቀሰቀሰ በኋላ ሞያሌም ውጥረት ያለባት ከተማ ሆና ቆይታለች ይላሉ። ወጣቶቹ በዚህ ቀን ዋንጫቸውን ይዘው ይጨፍሩ በነበሩ የሞያሌ ወረዳ የኦሮሞ ተወላጆች ኳስ ቡድን አሸናፊዎችና ደጋፊዎች ላይ ድንጋይ መወርወሩን ይናገራሉ። ከዚህ ክስተት በኋላ በአንጻሩ እነርሱም በሶማሌ ተወላጆች ላይ የድንጋይ ውርወራ ምላሽ መስጠታቸውን ገልጻሉ። በዚህም ግጭቱ ተባብሶ በመጨረሻ መከላከያ ገብቶ ተኩስ እንደከፈተ የአንድ ወጣት ሕይወት እንዳለፈ እና ሶስት ወጣቶችም እንደ እንደቆሰሉ ገልጸውልናል። የሞያሌ ወረዳ አስተዳዳሪ አቶ ሁሴን ጉዩ በጉዳዩ ዙሪያ አነጋገራቸው ነበር። ጣቶች ስፖርት ውድድር አሸንፎ ሲገቡ ትንሽ ግርግር ተፈጥሮ ነበረ። ከሰው ድንጋይ ተወረወረባቸው። ማን ነው ድንጋይ የወረወረው? ከሶማሊ ናቸው እና በዛ ሰው በመትወር ወርቆ ምናምን ጎቶ ነበረ። ከዛ መከላከያ በጥይት ቶክስ አንድ ሴት ብለው ሌሎች ሶስት ቆስለዋል። ግጭቱ የተፈጠረው በማንና በማን ነው? ድንጋይ መወራወሩ በማንና በማን ነው? ወጣቶች የኦሮሚያ ሞያሌ ኦሮሞ ውድድር ዞን ላይ ነበራቸው። አሸንፎ ሲመጡ ከተማ ውስጥ ሲጨፍሩ በሶማሌ በኩል ድንጋይ ተወረወረባቸው። ከዛ መከላከያ ግጭቱን ለማቆም ተኩስ ተኩሶ ነበር። ያው አንድ ሰው ተበሎ ትላንት ነው ተቀበረ። አቶ ሁሴን ከቆሰሉት መካከል አንድ የስድስት ዓመት ሕጻን እንደሚገኝበት ተናግረዋል። ሞያሌ በብሔር ግጭት ውጥረት ውስጥ ሰንብታ ከቅርብ ጊዜ ወዲህ መረጋጋት ታይቶባት እንደነበር የተናገሩት አስተዳዳሪው አንድ ነገር ሲከሰት ግን ገንፍሎ የሚወጣ ስሜት አለ ብለዋል። አሁን ሁሉንም ነገር በሀገር ሽማግሌ ለማረጋጋት ውይይት ላይ መቀመጣቸውንም ገልጸውልናል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ